የዲደብልዩ ዜና። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። ኢትዮጵያ ውስጥ ጦርነት ግጭትና ኃይል የታከለበት ውጊያ እንዲቆም የሚጠይቅ ተከታታይ ጉባኤ ሊካሄድ መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታወቀ። የደቡብ ሱዳኑ ፕሬዝደንት ሳልቫኪር የሀገሪቱን የፋይናንስ ሚኒስትር ከስልጣን ማሰናበታቸው ተሰማ። ኪር ባለፉት አምስት ዓመታት የፋይናንስ ሚኒስትርን ሲሾሙና ሲሽሩ ይህ ለሰባተኛ ጊዜ ነው ተብሏል። እስራኤል ዛሬ ሐሙስ በጋዛ ይቅርታ፣ እስራኤል በጋዛ ከተማ አዲስ የምድር ጦር ጥቃት ሰነዘረች። አሶሺየትድ ፕሬስ እንደዘገበው የእስራኤል ጦር በዚህ የጋዛ ክፍል ላይ ጥቃት ሲጀምር ትልቁ የጋዛ ከተማን ለመቆጣጠር የሚያስችል ስልት የመጀመሪያ ምዕራፍ ነው ብሏል። በኒውዮርክ የሚገኝ የይግባኝ ሰሚ ፍርድ ቤት በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና በድርጅታቸው ላይ የጣለውን 500 ሚሊዮን ዶላር የገንዘብ ቅጣት ውድቅ አደረገ። ትራምፕ የፍርድ ቤቱን እርምጃ ድል ብለውታል። ዜናው በዝርዝር ኢትዮጵያ ውስጥ ጦርነት፣ ግጭትና ኃይል የታከለበት ውጊያ እንዲቆም የሚጠይቅ ተከታታይ ጉባኤ ሊካሄድ መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታወቀ። የሰላም ጥሪዎች ይተላለፉበታል የተባለው መድረክ አዲስ አበባን ጨምሮ በስድስት ክልሎች ይደረጋል ያለው ምክር ቤቱ በትጥቅ ግጭት ውስጥ የሚገኙ አካላት በመድረኩ ይሳተፉ እንደሆነ ተጠይቆ መግለጫ ግን አልሰጠም። ምክር ቤቱ ጦርነትና ግጭት ማብቃት አለበት የሚለውን ጥሪ ይፋ ሲያደርግ ለተፈጻሚነቱ ኃላፊነት ያለባቸው አካላት ውሳኔ አሁን ያስፈልጋል ሲል የንቅናቄ ግቡ የማህበረሰቡን ስቃይና እንግልት ማስቆም መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዚዳንት አቶ መሐመድ ሁሴን ገልጸዋል። ሲቪል በሆነ መንገድ ሰዎች መወያየት፣ መመካከል፣ መነጋገር ከፍ ካለ መደራደር ችለው የማህበረሰባችንን ስቃይ መቀነስ እንዲቆም ማድረግ እንዲችሉ ነው። አትሊስት በድህነቱ እንኳ እንዲኖር የተራበን ቢሆን የሚል መልዕክት ነው ማስተላለ አድማጮች ሰፋ ያለው ዘገባ በዜና መጽሔት ይደመጣል፣ እንድትከታተሉት እንጋብዛለን። የደቡብ ሱዳን ፕሬዚዳንት ሳልቫኪር የሀገሪቱን የፋይናንስ ሚኒስትር ከስልጣን ማሰናበታቸው ተሰማ። ሳልቫኪር ከጎርጎሮሳውያኑ ሐምሌ 224 ዓ ም ጀምሮ የፋይናንስ ሚኒስትር ሆነው ያገለገሉትን ማሪያል ዶንግሪን አተርንን ያባረሩትበት ምክንያት በውል አልገለጹም። የደቡብ ሱዳን መንግስት ሬዲዮ ጣቢያን እንደዘገበው ከጎርጎሮሳውያ ጣልያኑ ሀያ ሀያ ጀምሮ በሀገሪቱ የፋይናንስ ሚኒስትር ሲሾምና ሲሻር ይህ ለሰባተኛ ጊዜ ነው። እንደ ደቡብ ሱዳን ራዲዮ ዘገባ ከሆነ የፋይናንስ ሚኒስቴር ስልጣንን ቀደም ሲል ማለትም ከጎርጎሮሳውያኑ 20 እስከ 2021 ዓ ም ሚኒስትር ሆነው ያገለገሉት አቲያን ዲያንግ አቲያን ዳግም ይረከቡታል። ኬር የሀገሪቱን የኢንቨስትመንት ሚኒስትርም ማሰናበታቸው የራዲዮ ጣቢያው ዘገባ አክሎ አመልክቷል። ከ2013 እስከ 2018 በደቡብ ሱዳን ውስጥ ነበረ የእርስ በርስ ጦርነት ወዲህ የድፍድፍ ነዳጅ ምርት የሚገኘው ገቢ የቀነሰ በመሄዱ ከቅርብ ዓመታት ወዲህ የደቡብ ሱዳን ኢኮኖሚ አፈጻጸም ተግዳሮቶች ይገጥመውታል። በጎረቤት ሱዳን የሚታየው የእርስ በርስ ጦርነትም ደቡብ ሱዳን በሱዳን በኩል ወደ ውጭ የምትልከው የነዳጅ ምርቷን ለማቋረጥ አስገድዷታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ መኖሪያ ቪዛ ያላቸው ከ55 ሚሊዮን በላይ ሰዎች የመንግስት እና በፌዴራል ሕግ ላይ ጥሰቶች ይፈጽሙ አይፈጽሙ እንደሆነ ያለማቋረጥ እየመረመረ መሆኑን አስታወቀ። ምርመራው የሚካሄድባቸው የአሜሪካ ቪዛ ያላቸው ሀገር ጎብኚዎችና ተማሪዎችንም እንደሚያጠቃልል ተዘግቧል። ጥሰት መፈጸማቸው የተረጋገጠባቸው ሰዎች ያለምንም ማንገራገር የያዙት የመኖሪያ አልያም የመቆያ ቪዛ እንደሚነጠቅና እንደሚባረሩ የወጣው ዘገባ ያመለክታል። እንደ ውጭ ጉዳይ መስሪያ ቤቱ ገለጻ ከሆነ ያለ ቪዛ በቂ ፈቃድ بها قريتك أدو بلاي مقوية وانجل مفلسة يهز يهزب النتن. ለአደጋ ማጋለጥን በአሸባሪዎች እንቅስቃሴ መሳተፍን ወይም አሸባሪ ድርጅቶችን መርዳት አሊያም በድብቅ ድጋፍ ማድረግን የሚጠቁሙ ምልክቶችን በመመርመር ላይ ነው። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀድሞ ትዊተር ማለትም በኤክስ ገጻቸው እንዳስታወቁት ዩናይትድ ስቴትስ ለንግድ የከባድ መኪና ተሽከርካሪዎች የምትሰጠውን የስራ ቪዛ ታቋርጣለች በጎርጎሮሳውያኑ 2021 በወጣው መረጃ መዘርዝር መሰረት ዩናይትድ ስቴትስ ውስጥ ከሚገኙ የከባድ መኪና ሹፌሮች መካከል 18 በመቶ የሚሆኑት ስደተኞች ማለትም መጤዎች ናቸው አድማጮች በመከታተል ላይ ያላችሁት ከዶቸበለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው እስራኤል ዛሬ ይቅርታ እስራኤል ትናንት ሐሙስ በጋዛ ከተማ አዲስ የምድር ጦር ጥቃት ሰነዘረች አሶሺየትድ ፕሬስ እንደዘገበው የእስራኤል ጦር በዚህ የጋዛ ክፍል ላይ ጥቃት ሲጀምር ትልቁ የጋዛ ከተማን ለመቆጣጠር የሚያስችል ስልት የመጀመሪያ ምዕራፍ መሆኑን አስታውቋል በጋዛ ከተማ ለመጠለል የሚፈልጉ በመቶ ሺህ የሚቆጠሩ ፍልስጤማውያን ሰላማዊ ሰዎች አካባቢውን ለቀው እንደሚወጡም እንዲወጡም ታዘዋል እስራኤል አዲስ በጀመረችው ጥቃት ስድሳ ሺህ ተጠባባቂ ወታደሮችን አንቀሳቅሳለች። በሌላ በኩል የፍልስጤሙ ሽምቅ ተዋጊ ቡድን ሐማስ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ነታንያሁ የተኩስ አቁሙን ዕቅድ በማደናቀፍ ግጭቱን ዘላቂ እያደረጉት ነው ሲል መክሰሱን ሮይተርስ ዘግቧል። እስራኤል እስካለፈው ጥር ድረስ በጋዛ ከተማ ላይ በፈጸመችው ድብደባ ከሰባ እስከ ሰማንያ በመቶ የሚሆነውን የከተማይቱን ክፍል ማውደሙን ዓለም አቀፍ ድርጅቶች ማስታወቃቸውን የፈረንሳዩ ዜና አገልግሎትና አሶሺየትድ ፕረስ ዘግበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ ጋዛ ሰርጥ ውስጥ በደረሰው ተደራራቢ ሰብአዊ ቀውስ ምክንያት ግጭቱ በአስቸኳይ እንዲቆም ጠይቀዋል። የአውሮጳ ህብረት የንግድ ኮሚሽነር ማሮስ ሶፍኮቪች ህብረቱ ከዩናይትድ ስቴትስ ጋር ያለውን የንግድ ስምምነት ማዕቀፍ አስታወቁ። በስምምነቱ መሰረት ሰባ በመቶ ገደማ የሚሆነው የአውሮጳ ህብረት ወደ አሜሪካ የሚልካቸው ምርቶች አስራ አምስት በመቶ ግብር የሚፈጸምባቸው ናቸው። ሴቭኮቪች ትናንት ሐሙስ እንደገለጹት ህብረቱ ወደ ዩናይትድ ስቴትስ የሚልካቸውን በአውሮፓ የተመረቱ የወይን ጠጆችና የአልኮል መጠጦችን ግን ከግብር ነፃ ለማድረግ እንዳልቻለ አመልክተዋል። ከዚህ በፊት የአውሮጳ ህብረትና ዩናይትድ ስቴትስ በወይን ጠጅና በመጠጥ ላይ ዜሮ የግብር ፖሊሲ ነበራቸው። ፈረንሳይ ለውጭ ገበያ የወይን አቅራቢዎች ፌዴሬሽን ይህንን እርምጃ በተመለከተ ከፍተኛ ቅሬታ እንዳለው ገልጿል። በተጨማሪም ወደ ዩናይትድ ስቴትስ የሚገቡ በአውሮጳ የሚመረቱ ተሽከርካሪዎች አሁንም ከሃያ ሰባት በመቶ በላይ ከፍተኛ ግብር መክፈል ይጠበቅባቸዋል። ይሁን እንጂ የአውሮፓ ህብረት የንግድ ኮሚሽነር እንደገለጹት ወደ ዩናይት ስቴትስ የሚገቡ ምርቶች ላይ የሚገ የሚገጥሙ መሰናክሎችና እንቅፋቶችን ለመቀነስ በትጋት እየተሰራ ነው ብለዋል። እነዚህ እርምጃዎች ተግባራዊ ከሆኑ በኋላ ግን ከአውሮጳ ወደ ዩናይትድ ስቴትስ የሚገቡ መኪኖች ላይ የሚጣለው ግብር ወደ 15 በመቶ ይቀንሳል ተብሎ ይጠበቃል። በዚህ ስምምነት መሰረት የአውሮጳ ሕብረት በጎርጎሮሳውያኑ 2028 ከዩናይትድ ስቴትስ 750 ቢሊዮን የአሜሪካ ዶላር የሚገመት የተፈጥሮ ጋዝ ነዳጅና የኒውክሊየር ኃይል ምርት እንደሚገዛም ይጠበቃል። በኒውዮርክ የሚገኝ አንድ የይግባኝ ሰሚ ፍርድ ቤት በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና በድርጅታቸው ላይ የጣለውን ቅጣት ውድቅ አደረገ። ይህ ውሳኔ ትራምፕ ተጠሉባቸው የነበረውን ወደ ግማሽ ሚሊዮን ዶላር ቅጣት ከመክፈል አድኗቸዋል። ዳኞቹ በትራምፕ ላይ የተጣለባቸው ይህ ወደ ግማሽ ሚሊዮን ዶላር የሚጠጋ ገንዘብ ቅጣት ከመጠን ያለፈና ሰዎች ከባድ ቀጣት እንዳይጣልባቸው ከሌላ የሚሰጠውን ህገ መንግስታዊ ድንጋጌ የጣሰ ሊሆን እንደሚችል ተናግረዋል። ይሁንና ትራምፕ ላይ ክስ የመሰረተው የኒውዮርክ ጠቅላይ አቃቤ ህግ ቢሮ ትራምፕ በማጭበርበር ወንጀል ተጠያቂ መሆናቸውን አጽንቷል። ከዚህም መካከል ትራምፕና ሁለቱ ታላላቅ ወንዶች ልጆቻቸው በድርጅቱ አመራር ውስጥ እንዳይ እንዳይይዙ የሚከለክል እገዳ ይገኝበታል። ትራምፕና ልጆቻቸው የፍርድ ቤቱን ውሳኔ ስኬታማ ብለዋል። ይህ ዶቼ ቨለ ነው። አድማጮች፣ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ወሬዎቹን በድጋሚ እንሆ። ኢትዮጵያ ውስጥ ጦርነት፣ ግጭትና ኃይል የታከለበት ውጊያ እንዲቆም የሚጠይቅ ተከታታይ ጉባኤ ሊደረግ መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታወቀ። የደቡብ ሱዳን ፕሬዝደንት ሳልቫኪር የአገሪቱን የፋይናንስ ሚኒስቴር ከስልጣን ማሰናበታቸው ተሰማ። እስራኤል ትናንት ሐሙስ በጋዛ ከተማ አዲስ የምድር ጥቃት ሰነዘረች። አሶሽትድ ፕሬስን እንደዘገበው የእስራኤል ጦር በዚህ የጋዛ ክፍል ላይ ጥቃት ሲጀምር ትልቁ የጋዛ ከተማን ለመቆጣጠር የሚያስችል ስልት የመጀመሪያ ምዕራፍ ነው ብሏል። በኒውዮርክ የሚገኘው የይግባኝ ሰሚ ፍርድ ቤት በዩናይትድ ስቴትስ ፕሬዚዳንት ትራምፕ እና በድርጅታቸው ላይ የጣለውን አምስት መቶ ሚሊዮን ዶላር የገንዘብ ቅጣት ውድቅ አደረገ። ትራምፕ የፍርድ ቤቱን እርምጃ ድል ብለውታል። ዜናው አበቃ። የዓለም ዜና አዜብ ታደሰነች አሰማችን።